የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ዓርብ ነ ጳጉሜ 2001 ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ተወያዩ። የሲኖዶሱ ስብሰባም ጥሩ መልክ መያዙ እየተገለጸ ነው። አላፍ ሊቃአላፍ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮችና ጥያቄዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሰዋል። ውይይቱ መጋቤ ሰላም ቀሲስ ሰለሞን ቶልቻላቸው ሙሉ ዘገባውን ይዘን እንመለሳለን። በክር የስዕል ስራዎችን የሚያቀርቡ ወጣቶችም እናስተዋውቃችኋለን። ቀለም ነክ ነገሮችን ሳንጠቀም የክር ቀለማት ብቻ በመጠቀም የምንሰራው የአርት አይነት ነው ማለት ነው። ዝርዝሩ ቆየት አድርገን ዝርዝሩ እናስደምጣችኋለን። ገራገር በተሰኘው ዜማ እውቅናን እያገኘች የመጣችው ዘቢብ ግርማ የዛሬ እንግዳችን ሙዚቃን በመስራት አክቲንጎችን በመስራት ሌሎችን ነገሮችን በመሳተፍ የራሴን የሆነ ነገሮችን ለማግኘት ጥራለሁ እና በዚህ አቃዳሚ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጁዌት አድርጌያለሁና ራሴን በብዙ ነገር ጥቁ ለማድረግ እንጥር። እናት ልጇ በጣም የምትኮራባት እናት መሆን አለብኝ። ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና ሀብታሙ ስዩም በመስተንግዶ አብረናችሁ እንቆያለን። በቅድሚያ ዜና እናስቀ ሁሉም የሰብዓዊ እርዳታ ተቋማት በጋምቤላ ክልል የሚያደርጉትን እንቅስቃሴ ለጊዜው እንዲያቆሙ ማድረጉን በኢትዮጵያ የተመድ ተጠባባቂ የሰብዓዊ እርዳታ አስተባባሪ አስታወቁ። እዚህ ውሳኔ ላይ የተደረሰውም ትናንት በጋምቤላ ክልል በተፈጸመው ጥቃት የሰብዓዊ እርዳታ ሠራተኞች መገደላቸውን ተከትሎ መሆኑ ተነግረዋል። አስተባባሪው ስቴቨን ዌር ኦማሞ ጥቃቱን በተመለከተ ቀጣዩን ተናግረዋል። ጥቃቱን በተመለከተ አሁንም መረጃዎች እየወጡ ነው። እስካሁን የምናውቀው ነገር ምንድን ነው? ሶስት ባልደረቦቻችን ወደ ኑኒል የስደተኞች ካምፕ እየተጓዙ ነበር። ከዚያ በታጠቁ ሰዎች ድንገተኛ ጥቃት ተፈጸመባቸው። ሁለቱ ተገደሉ፣ ሶስተኛው አመለጠ። ዘገባውን ያደረሰን እስክንድር ፍሬው ነው። የታሊባን አማጽያን የፋራህ ክፍለ ሀገር መዲና በሆነችው ፋራህ ከተማ ላይ ትላንት ሌሊት ጥቃት ማድረሳቸውን ባለስልጣኖች ዛሬ ገልጸዋል። በሀገሪቱ ወታደራዊ ኃይሎችም ሆነ በአማጽያኑ ላይ ጉዳት ደርሶ እንደሆነ አልተገለጸም። አፍጋኒስታን ውስጥ በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ የሚመራው የውህደት ኃይል እንደሚለው ትላንት ካቡል ውስጥ አንድ አሜሪካውያና ሩማንያዊያ ወታደሮች በግዳጅ ላይ እንዳሉ ተገድለዋል። በያዝነው ዓመት አስራ ስድስት የአሜሪካ ወታደሮች እንደተገደሉ ታውቋል። በሌላ በኩል ታሊባን ትናንት በአፍጋኒስታን መዲና ካቡል በመኪና በተጠመደ ፈንጂ የአጥፍቶ መጥፋት ጥቃት በማድረሱ ቢያንስ አስር ሰዎች ተገድለዋል። ደቡብ አፍሪቃ ሲካሄድ የቆየው ጸረ ፍልሰተኞች ግጭት ያደረሰውን ጉዳት መገምገም ጀምራለች። ባለሥልጣኖች እንደሚሉት በግጭቶቹ የአስር ሰዎች ህይወት ጠፍቷል። በርካታም ቆስለዋል። ግጭቱ ፍርሃት አስፍኗል፣ የንግድ እንቅስቃሴን አሽመድምደዋል፣ ደቡብ አፍሪቃ ከሌሎች የአፍሪቃ አገሮች ጋር ያላትን ግንኙነት አሻክረዋል። የሀገሪቱ ፕሬዚዳንት ሴሪል ራማፎሳ ጥቃቶቹን አውግዘዋል። ጥቃቱን ባለፈው እሁድ የጀመሩት መጤዎች የሥራ ዕድል እየተሻሙብን ነው የሚሉ የጭነት መኪና ነጂዎችና ሌሎችም ሲሆኑ፣ ፍልሰተኞች ላይ ጥቃት አድርሰዋል፣ መኖሪያ ቤቶችና የንግድ ተቋማትን ዘርፈዋል፣ ጉዳትም አድርሰዋል። ማንኛውም አይነት የቁጣና የቀቢዛ ተስፋነት መጠን እንዲ አይነቱን ውድመትና የወንጀል ድርጊት እስከ መፈጸም የሚያደርስ አይደለም ብለዋል ፕሬዚዳንቱ። ዶሪያን የተባለው ከባድ አውሎ ንፋስ የተቀላቀለበት ማዕበል በሰሜንና በደቡብ ካሮላይና ከባድ አውሎ ንፋስ ካደረሰና መንገዶችን በጎርፍ ካጥለቀለቀ በኋላ የኃይሉ መጠን ወደ ደረጃ አንድ ወርዷል። ሌሊቱ ከባድ እንደሚሆንብን እናውቃለን። የንጋት ፀሐይን ለማየት እንጓጓለን ብለዋል የሰሜን ካሮላይና አስተዳዳሪ ሮይ ኩፐር። አትላንታ ጆርጂያ ለሚገኝ የቴሌቪዥን ጣቢያ ሲናገሩ ዶሪያን ዛሬ ወደ አትላንቲክ ውቅያኖስ ከማምራቱ በፊት በሰሜን ካሮላይና ኬፕ ሃተርስ ላይ አርፏል። አድማጮቻችን ለአሁኑ ያዝናቸው አጫጭር ዜናዎች እነዚህ ናቸው። አሁን ዝርዝር ያሉ ዘገባዎች ወደሚሰሙበት ሰዓት እናልፋለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር ተወያይተዋል። የሲኖዶሱ ስብሰባም ጥሩ መልክ መያዙም ተገልጿል። ጽዮን ግርማ ዝርዝር አላት። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር በቢሮቸው መወያየታቸውን የጠቅላይ ሚኒስትሩ ቢሮ የፌስቡክ ገጽ ላይ የሰፈረው ማስረጃ መረጃ ያሳያል። የቤተ ክርስቲያኒቱ ቅዱስ ሲኖዶስ ባቀረበው ጥያቄ መሰረት በተደረገው ውይይት ላይ ጠቅላይ ሚኒስትሩ ከለውጡ ወዲህ መንግስት ቤተ ክርስቲያንን በተመለከተ ያለውን አቋም አቋምና ያከናወናቸውን ተግባራትም አውስተዋል ይላል። ብፁዕ ወቅዱስ አቡነ ማትያስና ና ሌሎችም ሊቃነ ጳጳሳት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ወዲህ ለሀገርና ለቤተ ክርስቲያን የተከናወኑ በጎ ተግባራትን በመዘርዘርም ምስጋና አቅርበዋል ተብሏል። ከዚህ ውይይት በኋላ ደግሞ ከሰዓት በኋላ በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ላይ ዘጠና አምስት በመቶ መግባባት ላይ መደረሱን ሊቀ አእላፍ ቀሲስ በላይ መኮንን ገልጸዋል። ጥያቄ የነበራቸው የኦሮሞ የኦሮምኛ ቋንቋ እና የኦሮሞ ሲኖዶስ ጽሕፈት ቤት ይቋቋም የሚል ጥያቄ የነበራቸው እነ ቀሲስ በላይ በተገኙበት ስብሰባ መደረጉንም ተናግረዋል። በስብሰባው ላይም መቋጫ ባይበጅለትም በበጎ መልኩ መጠናቀቁን ገልጸውልናል። ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ከቀኑ ስምንት ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። በነ ሊቃ አላፍ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮችና ጥያቄዎች ከቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል። ያው ዞሮ ዞሮ ቤተክርስቲያንን በጋራ ለማገልገልና የቅዱስ ሲኖዶስን ውሳኔና ሀሳብ አክብረው እንደሚሰሩ የጠየቋቸውም ጥያቄዎች አግባብ ባለው መልክ እንዲፈቱ ጥሩ ደረጃ ላይ ተደርሷል፣ ግን አልተቋጨም። ነገ ለጠዋት አድሯል። ጥሩ መንፈስ አለው ስብሰባው በጥቅሉ። ያው ቀጣዩ ነገር ያው አልተቋጨም። ቅዱስ ሲኖዶስ ሕግ አውጪ ነው። እነሱም የቅዱስ ሲኖዶስን ውሳኔ ሀሳብ ተቀብለው ጥያቄያቸው ዋናው በኦሮሚያ ያለው መንፈሳዊ አገልግሎት ከዚህ በፊት ያቀርቡት የነበረው ጥያቄ እንዲፈታ የሚል ነው። በአብዛኛው ውይይቱ ላይ የነበረው የታየው ነገር በአጠቃላይ መግባባት ያለበት ነው ከስብሰባው አሁን መውጣቴ ነው ያሉ ሊቀ አላፍ ቀሲስ በላይ መኮንን በበኩላቸው ውይይቱ መልካም መንገድ ይዟል ብለዋል። ምንድን ነው መሰለሽ አባቶች ጠሩን እሱን ጥያቄ የጠየቁ እኛን ጥያቄያችን አቅርበዋል አቀረም፣ እሱን ጠየቁ ተወያየን። በኋላ ኦልሞስት ዘጠና አምስት ፐርሰንት ተስማምተን ነው የወጣ ነው። ትንሽ ነገር ነው የሚቀረው። እሱን ጠዋት ብለን ነው የወጣ ነው። በሁለቱም በኩል የተገለጸው ውይይቱ በጣም ጥቂት ነገር እንደሚቀረውና ለዚህ ለዚህም መቋጫ ተበጅቶለት ይፋዊ መግለጫ በነገው ዕለት ከሲኖዶሱ እንደሚወጣ ነግረውናል። ጋቤና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ መሰናዶ ነው። አሁን ሰዓቱ የዘጋቢዎች መስኮት ነው። ዘጋቢው የዛሬው ዘገባ ወደ መቀል ይወስድናል። በክር የስዕል ሥራዎችን የሚያቀርቡ ወጣቶችን ልናስተዋውቃችሁ ነው። ወጣቶቹ ሀፍቶም አፈራና ፊልሙን ትህላይ ይባላሉ። በዚህ ሳምንት በክር የሰሯቸውን ስዕሎች ኤግዚቢሽን በመቀሌ ከተማ አቅርበዋል። ወደ ኤግዚቢሽኑ ለመግባትም ለተቸገሩ ሕጻናት የሚታደል የትምህርት ቁሳቁስ ይዞ መምጣት ያስፈልግ ነበረ። ሙልጌታ ጽባህ አነጋግሯቸዋል እንደሚከተለው ይደመጣል። በአርክቴክቸር የትምህርት ክፍል ከሁለት ዓመታት በፊት ነበር በዲግሪ የተመረቀው ሀብታሙ አፈራም ስትሪንግ አርት ተብሎ የሚጠራው በክርና ሚስማር የተለያዩ ስዕሎች መሳሌ የጀመረው ከአንድ ዓመት በፊት መሆን ይገልጻል። ስትሪንግ አርት ማለት የክር ስራ ነው። ቀለም ነክ ነገሮች ሳንጠቀም የክር ቀለም ብቻ በመጠቀም የምንሰራው የአርት አይነት ነው ማለት ነው። ይህን ስራ ከጀመርኩኝ ሬጉላርሊ አንድ አመት ይሆነኛል። ግን ከዛ በፊት ዩቲዩብ ላይ ምናምን ናይ ነበር ጊብያለን። ከሁለት ዓመት በፊት ነው የተመረኩት እና እየሰራውኝ ይነ ጓደኞቼ እንደ ስጦታ አይነት ነገር ንሰጥ ነበር። ፊልሞን ላይ የተባለ ሌላ ወጣትም ከሀብታሙ ጋር ክር በመጠቀም የስዕል ስራ ይሰራል። ይህንን አርት በኢትዮጵያ ባለፉት ሁለት ዓመታት ውስጥ ነው መተዋወቅ የጀመረው ብሏል። የዚህ ሙያ ባለቤቶችም በጣት የሚቆጠሩ ናቸው ይላል። ስትሪንግ አርት ኢትዮጵያ ላይ ብዙ የተለመደ ሙያ አይደለም። አሁን አሁን ትንሽ ከዚ ጥቂት ዓመታቶች ፕራክቲስ የተደረገ የመጣው አሁን በጥቂት አመታቶች ነው። ግን ውጭ ላይ ሞስት በጣም ብዙ ጊዜ ይሰራል የተሰራበት ነበረ። አሁን እኛ ሀገር ግን አሁን ነው በደንብ እየተሰራበትም ያለው። እኛም ይዘን የመጣ ነው አዲስ ነገር ነው ይሄ። በፖርትሬት በጂኦሜትሪካል ስራዎችና በሶስት አይነት መንገድ ይዘ ነው ለመምጣት ሞክረናል። ያው ብዙ ጊዜ የተለመዱት ጂኦሜትሪካል የሆኑ ስራዎች ነበሩ። እኛ አዲስ ነገር ደግሞ ለመጨመር የሞከር ነው የሰው ፖርትሬት ስዕሎችን ምስሎችን በሚያሳይ መልኩ አዲስ አይነት ነገር ይዘን ለመምጣት ሞክረናል። እነሱን ነገሮች ለማሳየት ነው ይዘን የመጣ ነው እኛ አሁን ስራዎቹን ማለት ነው። ሀብታሙና ፊልሞን የአዲስ አበባ ነዋሪዎች ናቸው ናቸው። በዚህ ክረምት ወደ መቀለ ከተማ በመምጣት ለስምንት ወራት ያህልን የደከሙበት የክር ስዕል ውጤት ኤግዚቢሽን አዘጋጅቷል። ወደዚህ የስዕል አውደ ርዕይ ለመግባትም ለተቸገሩ ህጻናት የሚሆን ደብተርና እስክርቢቶ ይዞ የመጣ ሰው ነው የሚገባው ብሏል። ሀብታሙም አሁን የሚመጣው መስከረም ነው ተማሪዎች ትምህርት የሚጀምሩበት ሰዓት ነው። ስለዚህ በአቅማችን የቻልነውን ያው ኤዱኬሽኑን ፕሮሞት ማድረግ ነው ያሰብ ነው። በዛ ማገዝ ምንችለውን እኛ ማድረግ ምንችለውን ለማድረግ ነው የተነሳ ነው። ሶ በምንችለው ዘርፍ የሆነ ነገር አቺቭ አድርገን ለመሰብሰብ ነው የሞከር ነው። ሁለተኛው አላማው ደግሞ ሞር አይታቸው ከሆነ ስራዎቹ ወደ የራሳችን ኢትዮጵያ የሆኑ ይዘት ያላቸው ናቸው እና እሱንም እንደ መልእክት ለማስተላለፍ ነው። ሶስተኛው አርቱን ፕሮሞት ለማድረግ ነው ማለት ነው። ለስልሳ ተማሪዎችን ለአንድ አመት የሚጠቀሙበት የትምህርት ቁሳቁስ እንዳገኙም ሀብታሙ ይናገራል። አሁንም የመጣው ነገር በጣም በቂ ነው። ቢያንስ ሊሰበሰብ ነው እስከ ስልሳ ተማሪ ሳፖርት ሊያደርግ የሚችል ነገር ነው። ኮሌክት ያደርግ ነው። አሁንም አለን እስከ ማታም ስለሚሰራ እንሰበስባለን ብለን እናስባለን። ለሶስት ቀን ነበር የተዘጋጀው። ከአዲስ አበባ እንደመምጣታችን አንጻር ፕሮሞሽኑ በደንብ አልተሰራም ነበር እና ሰው አይቶ ከሄደ በኋላ ነው እየተነጋገሩ የነበሩት እያደረሷቸው ደንያን ታሳቢ በማድረግ ሁለት ቀን ጨምረናል ማለት ነው። አጠቃላይ አምስት ቀን ይታያል ማለት ነው። ይህ የጥበብ ስራ የሚያደክምና ለአንድ ስዕል እስከ አንድ ወር የሚወስድበት ጊዜ አለም ብሏል ፊልሞን። አሁን ፖርትሬት ወይም የሰው ምስልን በሚሰራበት ጊዜ ያው እስራስ ወይ ፔንቲንግ በሚሆንበት ጊዜ ያው ጀስት መስራት የምትፈልገውን ቦታ ሼድ እያደረግ በደንብ እየቀባህ መምጣት የምትፈልገውን ፐርፌክሽን ድረስ መስራት ትችላለህ። እዚህ ላይ ግን የሚይዝህ ምንድነው፣ ሚስማርና ክር ብቻ ተጠቅመ የሰው ምስልን ማምጣት ስለሆነ በጣም ጥንቃቄ ይጠይቃል እና ደግሞ እሱን ለማስመሰል ደግሞ በጣም ብዙ ታይም ቴክ ያደርጋል እና ደግሞ በጣም ደግሞ አልፊና አድካሚ ስራ ነው። ግን ያው በጣም እኛ ደግሞ ለመስራት ሞክረናል፣ በተቻለን አቅም። እንደነገርኩ ደግሞ ጂኦሜትሪካል ስራዎቹ ላይ ደግሞ ያው ማቴማቲካል የሆኑ ካልኩሌሽኖች ይኖሩታል። ከየት ሄዶ ከየት እንደሚነሳ፣ በምን ያህል ክፍተት እንደሚሰራ እነሱን ነገሮች መጀመሪያ በደንብ ከታወቀ በኋላ እነሱ ነው ተግባራዊ ተደርገው የሚሰሩት። ፖርትሬት ስራዎቹ ላይ ግን እንደነገርኩ በጣም ከስዕል የተሻለ ይህንኛው በጣም ከበድ ይላል። ምክንያቱም ክርና ሚስማርን በመጠቀም ነው የሰውን ፊት ትክክለኛ እንዲታወቅ ለማድረግ እና በደንብ አይቶ ሰው ይሄ እንትና ነው ለማለት እንዲመች በደንብ ተጠንቅቆ መሰራት ስላለበት አርካሚ ነው የሚሆነው። ከፔንቲንግ ወይ ከሌላ የአርት ጥበቦች ማለት ነው ይሄኛው ትንሽ ከበድ የሚል ስራ ነው። እኛም ለመስራት የሞከርነው እንደዛ ነው ማለት ነው። ይህ የጥበብ ችሎታቸውን ተጠቅመው በአቅማቸው ለተቸገሩ ሕፃናት ለማገዝ አውደ ርዕይ በመቀለ ከተማ ከራሄል ቤተ ጥበብ ጋር በመተባበር ለአምስት ቀናት ማካሄዳቸውን ነው። ፊልሙን የሚናገሩም ባለሙያችን፣ የሆነ ነገር ማድረግ አለብን ብለን ተነስተን ነው ይሄን ነገር ያደረግ ነው። እኛ አሁን ለምሳሌ አርታችን አለ። በአርታችን ተጠቅመን እነዚህን ተማሪዎች ምን ማድረግ እንዳለብን አሰብን። እዛ በኋላ በዚሁ አርት ኤግዚቢሽን መጥቶ ለሚመለከት ሰው በዛው አጋጣሚ በአንድ ድንጋይ ሁለት ወፎ ነው። ኤግዚቢሽናችንን መጥቶ ይመለከታል። በቀጣይም ደግሞ እነዛን ተማሪዎች ይረዳል ማለት ነው። ደብተሮችን በማምጣት የተቻለውን ነገር ከአንድ ስራ እስከ አንድ እስክሪቢቶ ጀምሮ ማንም ሰው መጥቶ አስቀምጦ ያንን ያንን ነገር ኤግዚቢሽኑንም ተመልክቶ በአንድ ድንጋይ ሁለት ወፍ፣ ሁለት ነገር አድርጎ ይሄዳል ማለት ነው። አሁን እኛ በቻልነው አቅም አርታችንን በመጠቀም ባለን ነገር ይህንን ነገር ለማድረግ ችለናል። ሌላው ሰው ደግሞ ባለው አቅም በኖርማል በማሰባሰብ ሊሆናል፣ በኮንሰርቶች በተለያዩ ነገሮችም ባለው በሚችለው ነገር ሁላ ማድረግ ይችላል። መጥቶ አንድ ደብተር አሁን እኛ ጋር ኤግዚቢሽን መጥቶ አንድ ነገር አድርጎ ልንሄዳል። በሌላም በሌላም ነገር እያደረገ እንደዚህ አይነት ይሄ የቻሪቲ ስራዎች፣ የበጎ ፈቃደኝነት ስራዎች ላይ ቢሳተፍ ብለን እኛም እንመክራለን። እኛም አላማችን እሱ ስለነበረ ግባችንን መተናል ብለን እናስባለን። ወጣቶች በምግባር ሰናይ ስራዎች እንዲሳተፉ እንደዚህ አይነት ዝግጅቶች ያነሳሳሉ። ያለ ደግሞ ሀብታሙ ነው በዚህ ሰዓት በፖለቲካል ሲትዌሽን ውስጥ ተጠምደናል። ነገር ግን እንደኛ የምናምነው ሞር የሆነ ኤዱኬሽኑ ላይና ይ ኢኮኖሚው ላይ ብንሰራ ብዬ ነው ፐርሰናል የማምነው ማለት ነው። ለዛ ደግሞ መማር ያለባቸው ህጻናቶች አሉ። እዚህ ጋር በተፈጠረው ሲትዌሽን እነሱ እየተጎዱ ነው ያሉት። በቻልነው መጠን ወጣትም፣ ኢቨን ብር ገንዘብ እንኳን ባይኖረን በምንችለው ነገር ህጻናቶችን መርዳት ብንችልና፣ ስፔሻሊ ትምህርት ላይ ፎከስ አድርገን እነሱን ማስተማር ከቻልን ኤቭሪቲንግ መቀየር እንችላለን። ለአሜሪካ ድምፅ ሙልጌታ ጽቡሃ መቐለም። ሙልጌታ፣ እናመሰግናለን። እንደዚህ ያሉ ግብረ ሰናይ፣ እንዲሁም ደግሞ በስራዎቻቸው ሌሎችን እየጠቀሙ የኪነ ጥበብ ስራቸውን የሚያስተዋውቁ ሰዎችን አለፍ አለፍ እያልንም ለእናንተ ማምጣታችንን እንቀጥላለን። ሀብታሙ፣ የሚገርመው ነገር መጀመሪያ ይህንን ሪፖርት ስሰማው ምን አይነት ነገር ነው ምን አይነት ስዕል ነው የሚሰሩት ወጣቶቹ ብዬ ቪዲዮ ልኮልናልና በጣም የሚያማምሩ ስዕሎች ናቸው። አድማጮቻችን ይህንን በምስል ማየት ከፈለጉ ፌስቡካችንና የዌብሳይታችንን ቢጎበኙ ሊያዩት ይችላሉ። መልካም እንግዲህ ከዚህ አስደሳችና አነሳሽ ዜና በኋላ ደግሞ አሁን ደግሞ ወደ ዚምባብዌ ልናቀና ነው ውስጥ እንግዲህ ታዋቂውና አንጋፋው የዚምባብዌ ቀድሞ ፕሬዚዳንት ዛሬ ማረፋቸው ተሰምቷል። አዎ ሮበርት ሙጋቤ በዘጠና አምስት ዓመታቸው አርፈዋል። የህይወት ታሪካቸውን አስመልክቶ በአሜሪካ ድምጽ የተሰናዳውን ዘገባ ቆንጅ ታዬ አጠር አድርጋ እንደሚከተለው አሰናድተዋለች። የዚምባብዌ የመጀመሪያ ፕሬዚደንት ሮበርት ሙጋቤ በሰላሳ ሰባት ዓመቱ ከጊዜ ወደ ጊዜ አምባገነንነት እየባሰበት በሄደው አገዛዛቸው የተወሳሰበ ታሪክ ትተዋልፈዋል። በወጣትነት ዘመናቸው ሙጋቤ ዚምባብዌን ለነፃነት ያበቃትን የሽምቅ ተዋጊ እንቅስቃሴ የመሩ ሰው ናቸው። ሮዴዥያ ትባል በነበረችው የቀድሞይቱ የእንግሊዝ ቅኝ ግዛት ያኔ ውስጥ አገር ውስጥም በውጭም ለነፃነት ተዋጊ ጀግና ተብለው ይደነቁ ነበር። በቅኝ አገዛዙ የመጨረሻ ዓመታት ከተጧጧፈው የእርስ በርስ ጦርነት በኋላ መጀመሪያ ላይ ሙጋቤ የሀገሪቱ ሕዝብ መካከል እርቀ ሰላም እንዲሰፍን ቀስቅሰዋል። የትምህርትና የጤና ስርዓቶቹን አስፋፍተው በአፍሪካ ዙሪያ ዝና እንድታተርፍ አብቅተዋትም ነበር። ከዚያ በኋላ ቀስ በቀስ ተቃውሞን አልታገስ ማለት ጀመሩ። በሰብአዊ መብት ረገጣ፣ በአፈና ምርጫ በማጭበርበር ይወነጀሉ ጀመር። የነጮች ይዞታ የነበሩ ትላልቅ የንግድ እርሻዎች ለጥቁሮቹ ዚምባብያውያን ባዛወረው የመሬት ይዞታ ለውጥ ለምርታማነት የሚያስፈልገው የገንዘብም ሆነ የልምድ ግብዓት እጥረት በመኖሩ የተነሳ የሀገሪቱ የግብርና ምርት ክፉኛ አሽቆለቆለ። ብዙዎች ዚምባብያውያን አሁንም ቢሆን የገንዘብ የስራ እንዳቅማቸው በተመጣጠነ ዋጋ ቁሳቁስ የመግዛት አቅም የላቸውም። እናም ብዙዎች ለዚህ አበቁን ብለው ሙጋቤን ይወነጅላሉ። ሙጋቤ ባለፈው ዓመት እንዲህ ሲሉ በስልጣን ዘመኔ ለህዝቤ የለፋው ሰው ነኝ ሲሉ ተናግረዋል። እኔ እኮ በዚያን ጊዜ በመላ ዘመኑ ወደ ሕገ መንግሥታዊነት ለመመለስ ወደ ሕጋዊነት ለመመለስ ሕዝባችንን ወደ ነጻነት ለመመለስ ሕዝባችን በነጻነት አየር ውስጥ እንዲኖር ለማስቻል ስጮኽ ኖር ያለሁ። ፔሪሳ ቻኩዌንያ የ28 ዓመት ወጣት ነው። በአብዛኛው የሕይወት ዘመኑ አገሩን ስለ መሯት ሰው ድብልቅ ስሜት ነው ያለው። ሮበርት ሙጋቤ ትክክለኛ መሪ ነበሩ። ኋላ ላይ ግን ተሳሳቱ። ሙጋቤ እድሜያቸው ወደ ዘጠናው ገብቶ እርጅናም ድካምም እየተጫጫናቸው ሲሄድ በሕዝብ የማይወደዱ የነበሩት ባለቤታቸው ወራሴ መንግስት ሊሆኑ ዳርዳር ይሉ ጀመር። ያኔ የጦር ኃይሉ የመንግስት ተቋማትን በመቆጣጠር ተከላክሎ ሙጋቤን በአውሮፓውያኑ 2017 ህዳር ወር ላይ አስገድዶ ስልጣን እንዲለቁ አደረገ። ለረጅም ጊዜ ምክትላቸው የነበሩት ኤመርሰን ምናንጋጓ በምትካቸው ስልጣን ያዙ። ሙጋቤ ላይ ክስ እንዳይከፈት የወሰኑትም ምናንጓጓ ነበሩ። ኔሽን ኦፍ ዝምባብዌ ክፉ ሰው አልነበሩም። የሀገረ ዚምባብዌ መሥራች አባት ናቸው እኮ የነጻይቱ ዚምባብዌ መሥራች አባት ናቸው። የሮበርት ሙጋቤ የቀብር ሥነ ሥርዓት በዋና ከተማዋ ሐራሬ ሄሮስ ኤክር የጀግኖች አምባ መካነ መቃብር ይፈጸማል። ሮበርት ሙጋቤ ለበርካታ አስርት ከላይ ሆነው እንደኖሩት ሁሉ አሁንም የመጨረሻ ማረፊያቸው ጉብታው ላይ በተሰራው ብሔራዊ የጀግኖች መታሰቢያ ላይ ሊሆን ነው። አሁን ሰዓቱ የጋቢና ስፖርት ነው። ሀብታሙ ስዩም ዘገባለሁ። አፍጋኒስታን ካቡል ውስጥ የ22 ዓመቷ ናፊሳ መሐመዲ ከሁለተኛ ደረጃ ተማሪነቷ ዘመን ጀምሮ የነጻ ትግል ስፖርትን ስታሰለጥን ሰንብታለች። የእሷን ተሰጥኦ ለሌሎች ልጃገረዶችም ጋር ትፈልጋለች። ላለፉት ሁለት ዓመታት በአሰልጣኝነት ሰርቻለሁ። ሁለት ቡድኖች አሉ። በቡድኖቹ ውስጥ ከ20 እስከ 25 ልጃገረዶች ይገኛሉ። ሆኖም አፍጋኒስታናዊት ሴት ሆኖ በነጻ ትግል ስፖርት ውስጥ መቆየት ፈተናዎች አሉት። በቻልኩት መጠን ሌሎችን ለመርዳት ቁርጠኛ ነኝ። ይህን የማደርገው የመረጡትን ማንኛውንም ስፖርት መልመድ እንዲችሉ ነው። ይሄ በአፍጋኒስታን ውስጥ ለሚኖሩ ሴቶች ሁሉ ዋነኛ መብት ሊሆን ይገባል ብዬ አምናለሁ። ከነጻ ትግል ስፖርት በፊት ናፊሳ ኩንጉቡና ሌሎች ከራስ መከላከል ጥበብ ጋር የተገናኙ ስፖርቶችን ተምራለች። እስካሁን አስር ሜዳሊያዎችን ያሸነፈች ሲሆን የመጪ ዘመን ግቧ በዓለም የስፖርት አደባባይ ላይ መወዳደር ነው። ወደ ውጭ ሀገራት ሄጄ ለመወዳደር የሚያስችለኝን እድል አግኝቼ ነበር። እንዳለመታደል ሆኖ ግን ገንዘብም ሆነ ደጋፊ ባለማግኘቴ ለመሄድ አልቻልኩም። ለወደፊቱ ግን መሄድ እፈልጋለሁ። የወንዶች የበላይነት በሚጫነው የአፍጋኒስታን ማኅበረሰብ ውስጥ ናፊሳ እየገጠሟት ያሉት ፈተናዎችን ትረዳለች። ሆኖም ሴቶች በተለይም ደግሞ በኦሎምፒክ አደባባይ የመወዳደር መብት ሊኖራቸው ይገባል የሚል ጥብቅ እምነት አላት። ለሷ የተደረገላትን መልካም ነገር ለሌሎችም ለማድ መፈለግ ሴቶችን የሚያሰለጥኑ ቡድኖቿን መረብ ለማስፋፋት ታልማለች። አሁን ደግሞ ሰዓቱ የጥበብ ታዛን የምናደምጥበት ነው። በቅርቡ ዕውቅና እያገኙ ከመጡ ወጣት ክያኔዎች መካከል አንዷና ተዋናይትና ድምፃዊት ዘቢብ ግርማ ከኤደን ገረመው ጋር አጭር ቆይታ አድርጋለች። ሙዚቃ የጀመረችው ገና በልጅነቷ ነው። ዘፋይ መሆን እንደምትችልም የነገሯት የአምስተኛ ክፍል የሙዚቃ መምህሯ እንደሆኑ ትናገራለች። የአስራ ሁለተኛ ክፍል ተማሪ ሆና ደግሞ አርቲስት ተስፋ ያበበ ፋዘርጋ ቲያትርና ሙዚቃ ለመማር ገባች። አምስት ወር እንደቆየች ወደ ኛ ፕሮጀክት ተቀላቀለች። ለአመታትም በኛ ፕሮጀክት ውስጥ በመሆን በሙዚቃና በትወና አድማጭ ዘንድ ስትደርስ ቆየች። በቀጣይ ደግሞ በምን ልታዘዝ የቴሌቪዥን ድራማም ላይ የትወና ችሎቷን አስመስክራለች። በቅርቡ የለቀቀችው ነጠላ ዜማ ደግሞ ተቀባይነቱ መልካም ሆኗል። ዘቢባ ግርማ ገራገር ወንድ በሌለበት ገራገር ብሎ መስፈን አይከብድም ወይ? እንደዚህ ኢትዮጵያ ውስጥ መጥፎ ነገር በበዛበት ጊዜ ላይ እንደዚህ መስፈኑ ምናምን የሚሉ ብዙ ኮሜንቶች ይመጣሉ። ግን መጥፎ ነገር ላይ መጥፎ ነገር ሳይሆን መጨመር ጥሩ ነገር አድርጎ መመኘት ነው። ምክንያቱም መጥፎውን ነገር ጥሩ ነገር ይቀይራል ብዬ ስለማ ነው። እኔ ከለሬ ሀገርኛ ነው፣ ቤዝ ነው። ብዙ ጊዜ ኢትዮጵያ የሆኑ ቅኝቶችን ስሰራ ነው የሚያምርብኝ እንጂ ወይም የሬዲ ምናምን ስልት ተጫዋች ነኝ ብዬ አላምንም። ግን እንደ ዘቢብ ምን አይነት ከለር ያምርባታል። አሁን ገራገርን ስሰን ቅኝቱን ኢትዮጵያዊ ነው ደስ ይላል። ግን እንደ ሙዚቀኛ ደግሞ ለሞከርና አይከፋም። በትወናው አለም ላይ እሙዬን ሆና በኛ የሬዲዮ ድራማ የጀመረችው ዘቢባ በምን ልታዘዝ የቴሌቪዥን ድራማ ላይ ደግሞ የንጉስ ነሽን ሆና መተወኗን ቀጠለች። የሰራኋቸው ሁለቱም ገጸ ባህሪያቶች እኔን የሚመስል የማምንበት ሀሳብ አላቸው ትላለች የኛ ላይ ስት መጪ ሴት ልጆች አለድኛቸው እንዳይዳሩ ወደ ትምህርት ቤት እንዲላኩ፣ ድብደባን ለማስቆም፣ አስገድዶ መድፈርን ለማስቆም የሚሰራ ማለት የኢትዮጵያ ችግር ብቻ ሳይሆን የዓለም ችግር ነው። እዛ ላይ የሴቶችን ድምጽ መሆን መቻል ለእኔ መታደል መባረክ ነው። ምክንያቱም እንደ ሴት መናገር ያለብኝን ነገር ለሌላ ሰዎች ድምጽ እንድሆን አድርጎኛል። ወደዚህ ደግሞ ወደ ምልታዘዝ ስትመጪ ደግሞ ምልታዘዝ ይሄ ሀገራዊ የሆነ ፖለቲካዊ የሆነ ነገሮችን አርቲስቲክ በማድረግ እንዲማሩ ጥሩ ነገር ስለ ሀገራቸው የሚሰማቸውን ነገር እንዲያሳድጉ የሚያደርግ ነው። እዛ ውስጥም ደግሞ የሌላ ሰው አካል ድምጽ ሆነሽም ደግሞ ገብቶ ያንንም ነገር መናገር መቻልም ለእኔ ከየኛ ወደ ምልታዝ ስመጣ ትክክለኛ ሽግግር ነው ብዬ ነው ማምነው። እኔን የበለጠ ከፍ የሚያደርግ እንጂ ከነበርኩበት ነገር ዝቅ የሚያደርግ አይደለም። የአንድ ሴት ልጅ እናት የሆነችው ዘቢባ ግርማ ከየኛ ፕሮጀክት ከወጣች በኋላ ስላለ ሕይወቷ ጠይቄያታለሁ። ማለት የኛ ላይ በነበርንበት ጊዜ ያው ሌላ ቦታ መስራት ስለማንችል እንደሚባለው ሚዲያ ላይ እንደተወሩ አይነት ገንዘብ ባይሆንም ግን ተወናውም ከሙዚቃውም አንጻርና ሌላ ቦታ መስራት ካለመቻላችንም አንጻር ታሳቢ ሆነ መንግስት የሚያውቀው ጥሩ ክፍያ ይከፈለን ነበረ። ሀሳብ አልነበረብንም። ምክንያቱም ስራ ኖረም አልኖረም ቅጥር እስከነበረን ድረስ በየወሩ የሚታስበ የሚመጣ ገንዘብ ነበረን። ስንወጣ በጣም ከባድ ነበረ። እኔም ተማሪ ሆኜ የገባውበት ፕሮጀክት ነው የኛ እና ስወጣ ራሴን አንድ ራሷን የቻለች እናትና የሆነ ኃላፊነት ያለባት ሴት ሆኜ ነው ራሴን ያገኘሁት እና እየዘጋ ያለው ነገር ደግሞ ሲቋረጥ በጣም ከፍተኛ የሆነ ችግር ነበረ የገጠመን። ግን እኔ ደግሞ ብቻዬን ለሚሊዮን ሴቶች ሮል ሞዴል መሆን እችላለሁ ብዬ ማሰብ ሴት እናት ነኝ እኔ ከኛ ከወጣም በኋላ የተለያየ ስ ፊልም ፕሮዳክሽን ውስጥ ኮስቹም ኮንቲኒቲ ሰራ ነበረ። ብዙዎቹ ሙዚቀኛ ሆነሽ ተዋና የሆነች ይህንን ስራ ባትሰሪ ና ሚሉኝ ነበረ። ግን አንደኛ ልምድ ነው የምቀስመው፣ በጣም ከባለሙያዎች ጋር ነው ምስሰራ የነበረው። ሁለተኛ ደግሞ ገንዘብ አገኝበታለሁ። ሜይቢ ስለ እኔ ባክግራውንድ ብዙ ሰዎች ብትጠይቂ ምንም ነገር አንቅም። ይሰራለሁ ብዙ ስራ እና እንደዛ ሆኜ ነው የሆነ ነገሮችን የተወጣሁት እና እስካሁንም ያን ሙዚቃን በመስራት አክቲንጎችን በመስራት ሌሎችንም ነገሮችን በመሳተፍ የራሴን የሆነ ነገሮችን ለማግኘት እጠራለሁ። እና በዚህ አጋጣሚ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጁዌት አድርጌያለሁና ራሴን በብዙ ነገር ብቁ ለማድረግ የምጥር እናትን ልጇ በጣም የምትጎራባት እናት ሆን አለብኝ። ይገኘኛል የተሰራላቸውን ቪዲዮ የተሰራላቸው ነው ብዙዎቹ የሚያውቁት እንጂ፣ ወደ አርባ ሁለት ሙዚቃዎች አሉን። ኬኒያ ከወጣን በኋላ አንደኛ ብለንም ደግሞ የሰራ ናቸው ሶስት ሙዚቃዎች አሉና ተነጋግረን ነው ሁሉም ሰው የግል አቅማችንን መስማት ስለሚፈልግ እንደ ግሩፕ የምንሰራለን እንደ ግል የምንስራ በሚለው ነው። ቅድሚያ ሬች ሰራች፣ እኔም ሰራሁኝ። አሁን ኪያ እና ለምለምም ጨርሰዋል። የመደራረብ ነገር እንዳይኖር ስለተፈለገ ነው ትንሽ ያቆዩት፣ እንጂ አዲስ አመት ላይ መስቀል ላይ የሚወጡ ስራዎች ይኖራሉ። እንደ ግሩፕም ደግሞ የተለያዩ ሙዚቃዎችን፣ ፕሮጀክቶችን እንደዚህ የመንግስት ተቋማትን የምንሰራቸው አንዳንድ ስራዎች አሉና። እንግዲህ እየሰራን ብናሳይ ይሻላል ብለን ነው ዝም የምንለው እንጂ ብዙ እየሰራን ያለናቸው ነገሮች አሉ። ዘቢባን ሙዚቃሽን ከመጋበዜ በፊት መጨረሻ ላይ ማለት የምትፈልጊው ነገር ካለ ብያት ነበር። እንግዲህ መጪው ዓመት አዲስ ዓመት ነው ለኢትዮጵያውያን። ስለዚህ ለመላው ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለዚህ ስራ መሳካት ላገዛችሁ ሰዎች በሙሉ

ግርማን እናመሰግናለን። ዘቢብ በታሪኳ ላይ ስትናገር ጥንካሬዋን የገለጸችበት መንገድ ለሌሎች ወጣቶችም አራያ መሆን የሚችል ነው የሚል ሀሳብ አለኝ። ምክንያቱም እንደ ሰማሀት ሀብታሙ ብዙ ነገሮችን እየሰራ ሆነው እዚ የደረስኩት ስራ አልንቅም። ምክንያቱም እንደዚህ ቆሜ ልጄ ማኩራት አለብኝ ብላለች። እንግዲህ መልካም እድል እንመኛለን። እኛም በዚሁ በገር ዝግጅታችንን እናጠናቅ። አድማጮች፣ አስተያየት ቢኖራችሁ በፌስቡክ አት ቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም ማስታየታችሁን አድርሱ። በሰላም በጤና ያገናኝም። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሩ ነው። ደና ደሩ እያልን እንሰናበታችኋለን። መልካም ምሽት።